DJ That's a brand name. That's a brand name. I stand behind it. I guarantee it. They know that, even if they don't know me any more than they know the, the, the chairman of General Mills. DJ Fatsu. my man. God loves me. This is a DJ Fatsu exclusive. African live with DJ. ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራም እንጀምር ያለው a pessoa não te ብቻ ይበልጣል ከሚሉ እኔን ብቻ ስሙኝ ብሎ ከሚጨበሙ ሀብትና ገንዘብ ብቻ ከሚመኘው የጋራ ታሪካችንን ከሚያጠፋው ሀሳባችን አይገጥምም። የኛ ከቶ ይሄድልን ራታ ይጥፋ ወቶ ለሁሉም የሆነች ምድር ከሌለን እኛ ታዲያ ምን እንሰራለን? እምነታች the okay. ፍቅር ሰላምን አድምጠን በቀጥታ የምንሸጋገር ወደ ጂ መሳይ ሙዚቃ ይሆናል። ጂ መሳይ አዲስ ሙዚቀኛ ነው። በጣም ተዋቶለታል። በሰራቸው ሁለት ሲንግሎች በጣም ሕዝብ ዘንድ ተቀባይነትን አግኝተዋል። ከነዚህ መካከል አገኘኋት የተሰኘው ሙዚቃ ወደ እናንተ አደርሳለሁኝ። ዲጄ ይፋቱ ነኝ የምታደምጡት ጋቢና ቪኦኤ ነው፣ ከዚህ ከዋሽንግተን ዲሲ በቀጥታ መኑ ከመሄዋን መኑ ከመሄዋን መኑ ከመሄዋን አንቺ ወዲያ ሆንሽ ቀልቤን ሠራቂ እኔ ጉጉ ሆኜ አንቺ ጠባቂ አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺ ጠባቂ ማነው እንደ ፍቅር ያንጀት የሚያደርሰው ከቻረገሽ ድንገት የምወድሽን ሰው ፍቅር ያለው ልቤ ስትሄድ እንዳልከፋኝ ሳገኝሽ በደስታ የማረገው ጠፋኝ። አገኘ አገኘኋት እንደተመኘኋት አገኘ አገኘችኝ እንደናፈቅች አገኘ አገኘኋት እንደተመኘኋት አገኘ አገኘችኝ እንደናፈቅችኝ

መኑ ከመ ሄዋን መኑ ከመ ሄዋን መኑ ከመ ሄዋን መኑ ከመ ሄዋን አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺን ጠባቂ አንቺ ወዲያ ሆንሽ ቀልቤን ሰራቂ እኔ ጉጉ ሆኜ አንቺን ጠባቂ አይሰስ ለራሱ ህመኞቴ ደጉ ተመኘሽ ለሹመ ልቤ እንደማረጉ አንቺን ልባ አዋቂ መቼም ድንቃ ያጦሽ እድሜሽ ረጅም ነው ስናፍቅሽ መጦሽ አገኘ አገኘኋት እንደተመኘኋት አገኘ አገኘች እንደናፈቀች አገኘ አገኘኋት እንደተመኘኋት አገኘ አገኘች እንደናፈቀች ባንቾ ኗልፍሬ ማማሬ ማማሬ ማማሬ ማማሬ ማማሬ ማማሬ ባንቾ ኗልፍሬ አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘች እንደናፈቀች አገኘሁ አገኘኋት እንደተመኘኋት አገኘሁ አገኘች እንደናፈቀች። ተመልሰናል። የተከበራችሁ አድማጮቻችን ፕሮግራማችን የአርቡ ጋቢና ሙዚቃ ነው። ማስተናገዳችሁ ዲጄ ይፋቱ ነኝ። ይቀጥላል። የሙዚቃ ግብዣዎቼ ባሌ ሮቤ ነው መጋብዛችሁ፣ አስጌ ይሰኛል። አስጌን የምታውቁት ደንዳ ሾ በተሰኘው ሙዚቃው ነው። ይሄ ደግሞ ሁለተኛ ሲንግሉ ነው። በጣም እጅግ የተወደደ ሙዚቃ ነው። ባሌ ሮቤ ወደ እናንተ ከጋቢና ቪኦኤ City oh yeah, injalada <speaking> kutubuti ya, si barbadal kanta igu ya, in dem intala bare da kliya, na birata ya ni city oh yeah, injalada si barbadal kanta igu ya, asko. Sala ko ani al kanguya ani singavada, aku mada ratide mevale, si argeda lalikena <laughs> si arga chupbe esademtha, na huwa ku shage esajirta, intala barida si Shaggy. አስተያየቶቻችሁ እየደረሱኝ ነው። በቪኦኤ አምሃሪክ ፌስቡክ ፔጃችን ላይ ደግሞ ከስር ኮመንት ብታደርጉ ሙዚቃ ብትመርጡ እና ስኬደዋለን። ዲጄ ፋቱ ነኝ። ጋቢና ቪኦኤ ነው የምታደምጡት። አስጌና ድምድኳችሁ ባለ ሬብ በተሰኘው ሙዚቃው። አሁን ወደ ትግርኛ ሙዚቃ ነው የምንሸጋገረው። አዲስ ሙዚቀኛ ናት። በጣም ይህ ሙዚቃ ተወዶላታል። ሰና ይሳላል ይባላል፣ የሙዚቃው መጠሪያ። እሷ ደግሞ ሰላማዊት ነው ስሟ። ወደ እናንተ ከጋቢና ቪኦኤ ሰና እንዲህ እንዲህ እያልን እንግዲህ ወደ መጨረሻዎቹ ሁለት ሙዚቃዎች ደርሰናል። እንግዲህ ከመጨረሻው ሙዚቃ በፊት ማስደመጣችሁ የጌትሽ ማሞ ሙዚቃ ነው። ተቀበሉ የተሰኘው ሙዚቃው በጣም እጅግ ተወዶለት በብዙ ሚዲያዎች ላይ ተደማጭነት ያገኘ ሙዚቃ ነው። ይህንን ቁጥር ሁለት ደግሞ እንከባበር ብሎ በጣም ጥሩ በሆነ ፕሮዳክሽን ደግሞ ቪዲዮን ማብሮ የሰራው ሙዚቃ ነው። እንከባበር ነው እናንተ አደርሷለሁ። ከዛ የመጨረሻው ሙዚቃ አስተዋውቃቸዋለሁ። ዲጄ ፋቱ ነኝ። I'll bring in quite a

I'm be a good I'm to do it

I'm out. ወደ መጨረሻው ሙዚቃ ስንሸጋገር ሚኪ ሸዋና ምዕራፍ አሰፋን እናገኛለን። በጣም ሞቅ ያለ ሙዚቃ ነው፣ ስዋሂሊም ቀላቅለውበታል። ሺማ ይሰኛል። ሙዚቃው በጣም ፈጠን ያለ የሚያስደንስ ሙዚቃ ነው። እንግዲህ ከወንበሮቻችሁ ብድግ ብድግ ብድግ ብላችሁ መደነስ ትችላላችሁ። እኔም በዚሁ እንግዲህ ፕሮግራሜን እጨርሳለሁ። ስለ አደመጣችሁኝ አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። Ma chukera mbi na hut Ariphendi one love chuba mengine. This program in DJ Fatsoning One Love. Ashima, Ashima. Natoka Ethiopia. Kukupenda penda J'aime pas yo j'aime yo chempa la chimba gana io la chimba gana io chempa gana io chempa oi gelayo camti sage do de do tallan kakiki pagada camena ele elegada. gada oi gelayo camti sage do de do tallan kakiki pagada camena ele elegada. gada shima shima batili ki oi shima, shima. i okay. okay.